ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። በ25 ና በ31 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 14 2007 ዓ ም ዝግጅታችን ጀመረ። በድጋሜ ሰላም እንደምን አመሻችሁ። የምናስተናግዳችሁ እኔ አዲሱ አበበና እኔም ሶሎሞን አባተ ነን። ጋዜጠኝነት ወንጀል አይደለም፤ የሰብአዊ መብት ተሟጋቾች ድርጅቱ ሂማን ራይትስ ዎች በኢትዮጵያ ላይ በዛሬው ዕለት ያወጣው ሰፊ ዘገባ ርዕስ ነው። በኢትዮጵያ ውስጥ የሀሳብን በነጻነት የመግለጽ መብትና የጋዜጠኞች ስራቸውን ከተጽዕኖና ከጫና ውጪ የመስራት መብታቸው እጅግ የበለጠ ከጊዜ ወደ ጊዜ አሳሳቢ እየሆነ እንደመጣ የሚያመለክት መረጃ አግኝተናል። የሂውማን ራይትስ ዋች የአፍሪካ ፕሮግራም ሥራ አስኪያጅ አቶ ዳንኤል በቀለ ናቸው የሰማችኋቸው። የኢትዮጵያ መንግስት ደግሞ ከጋዜጠኝነት ስራቸው ጋር በተያያዘ የታሰሩ ጋዜጠኞች የሉም ይላል። ዝርዝሩን ይዘናል። በምሽቱ ዝግጅታችን ከዜናዎቻችን መካከል ደግሞ አዲሱ ዋና ዋናዎቹ ሶማሊያ ውስጥ ሞቃዲሾ አጠገብ በሚገኝ አንድ ሆቴል ፈንጂ ደረሰ። የኮንጎ ዲሞክራቲክ ሪፐብሊክ ህዝባዊ አመፅ አርባ ሁለት ሰዎች ህይወታቸውን አጥተዋል። ምዕራብ አፍሪካ ውስጥ አዲስ የኢቦላ ህመምተኛ ቁጥር በእጅጉ ቀንሷል ተባለ የሚሉ ይገኝበታል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው ከሶማሊያ ይፋ በሆኑ ዘገባዎች እንደተገለጠው ማዕከላዊ ሞቃዲሾ ውስጥ የሚገኝ አንድ ሆቴል ኢላማ የተደረገ የመኪና ውስጥ ቦምብ ፍንዳታ ደረሰ። የዓይን ምስክሮች እንደተናገሩት ፍንዳታው በትክክል የደረሰው ለፕሬዚዳንቱ መኖሪያ ቤት ቅርበት ባለው በሆቴሉ በር ላይ ነው። አንድ ዘገባ እንዳመለከተው በፍንዳታው አንድ የቱርክ ልዑክ ቆስለዋል። ይህ የፍንዳታ ኢላማ የተደረገው ሆቴል ያለፈው የኢጋድ ሚኒስትሮች ጉባኤ የተስተናገደበት መሆኑም ታውቋል። ጥቃቱ የደረሰው የቱርክ ፕሬዝዳንት ነገ አርብ ሶማሊያን ሊጎበኙ ባቀዱበት ዋዜማ መሆኑ ታውቋል። ዲሞክራሲያዊት ሪፐብሊክ ኮንጎ ውስጥ በዚህ ሳምንት በተካሄደ ህዝባዊ አመፅ ከአርባ ሁለት ሰዎች በላይ መገደላቸውን የሰብአዊ መብቶች ተሟጋቾች አስታወቁ። ሰልፈኞች ያመፁት ተቺዎች የፕሬዚደንቱን ጆሴፍ ካቢላን የአገዛዝ ዘመን የሚያራዝም ነው ያሉትን አዲስ የምርጫ ህግ በመቃወም ነው። የቪኦኤው ጌብ ጃስሎ እንደዘገበው በአገሪቱ አዲስ አመፅ ይቀሰቅሳል የተባለውን ይቀሰቅሳል የተባለውን ይህንን ህግ የህግ መወሰኛው ምክር ቤት ዛሬ ሐሙስ ያጸድቀዋል ተብሎ ሲጠበቅ ነበር። ይሁንና ምክር ቤቱ አወዛጋቢውን ህግ ዛሬ ከማጽደቅ ይልቅ ወደ ነገ አርብ ማዛወሩ ታውቋል። ሰለሞን ክፍሌ በግጭቱ ዙሪያ ያለውን ዘርዘር አድርጎ ያቀርባል። ለሰብአዊ መብቶች ዓለም አቀፍ ፌዴሬሽን የተባለው ድርጅት እንደገለጸው ካለፈው ሰኞ ጀምሮ ኪንሻሳ ከተማ ውስጥ ከጸጥታ ጥበቃ ኃይሎች ጋር በደረሰ ግጭት በትንሹ አርባ ሁለት ሰዎች ተገድለዋል። ግጭቱ የተፈጠረውም ሕዝቡ የቀረበውን የምርጫ ህግ ተቃውሞ ሰልፍ ከወጣ በኋላ ነው። የኮንጎ መንግሥት ባለሥልጣናት በተቃዋሚ ሰልፈኞች ላይ ወታደሮች የሚወስዱትን የኃይል እርምጃ እንዲያስቆሙ ድርጅቱ ጥሪ አስተላልፏል። በኮንጎ የሁመን ራይትስ ዋች ተወካይ አይዳ ሶየር ለቪኦኤ ከኪንሻሳ ሲናገሩ የተገደሉትን ሰዎች ቁጥር ወደ ሀያ ዝቅ አድርገውታል። የፕሬዝደንቱ ደህንነት ጥበቃ አካል የሆኑ ፖሊሶችና የክብር ዘበኛ ወታደሮች በብዙ አጋጣሚዎች በቀጥታ በተቃዋሚ ሰልፈኞች ላይ ተኩሰዋል። አንዳንዴ ተቃዋሚ ሰልፈኞችም ቢሆኑ በወታደሮች ላይ ድንጋይ በመወርወር አደጋ አድርሰዋል። በመሆኑም በትንሹ ሁለት ፖሊሶች በግጭቱ ወቅት ህይወታቸው አልፏል። የተቃዋሚ ቡድኖች የሚሉት እንደ አውሮፓን ዘመን አቆጣጠር በ 2016 ዓ ም ከሚካሄደው ፕሬዝደንታዊ ምርጫ በፊት የህዝብ ቆጠራ ይካሄድ የሚለው ህግ ሚስተር ካቢላ ሕገ መንግሥቱ ከሚፈቅድላቸው ከሁለት የሥልጣን ዘመን በላይ እንዲቆዩ የተጠነሰሰ ሴራ ነው ነው። ይህንኑ የምርጫ ሕግ ተቃውሞ አደባባይ ከወጡ መካከል ተማሪዎች፣ የተቃዋሚ ፓርቲ ደጋፊዎችና የሲቪል ማኅበረሰብ አባላት ይገኙበታል። በሀገሪቱ ብዙ ተከታይ ያለው የሚባለው የካቶሊክ ቤተ ጸሎትም የምርጫዎቹን ጊዜ ለማራዘም የሚወሰድ ማንኛውንም እርምጃ ተቃውሟል። እዚህ በዩናይትድ ስቴትስ ደግሞ የውጭ ጉዳይ ሚኒስቴር ቃል አቀባይ የንስሳኪ ሁከቱ ያሳሰባቸው መሆኑን ገልጸው የሀገሪቱ የበላይ ሕግ በሚፈቅደው መሠረት በኮንጎ ዲሞክራቲክ ሪፑብሊክ ሰላማዊና ትክክለኛ ምርጫ የጊዜ ሰሌዳውን ጠብቆ እንዲካሄድ ጥሪ አስተላልፈዋል። ምዕራብ አፍሪቃ ውስጥ የአዲስ የኢቦላ ህመምተኛ ቁጥር ካለፈው ሳምንት ወዲህ በአስደናቂ ሁኔታ ማሽቆልቆሉ ተነገረ። የዓለም ጤና ድርጅት ደብሬዎች እንደገለጠው እስካለፈው ሳምንት ማብቂያ ድረስ ጊኒ፣ ላይቤሪያና ሴራ ሴራሊዮን ውስጥ አንድ መቶ አርባ አምስት አዳዲስ የኢቦላ ሕመምተኞች ብቻ ነበሩ የተመዘገቡት። ከላይቤሪያ የተመዘገቡ ህሙማን ስምንት ብቻ ሲሆኑ ይህም ባለፉት ነሐሴና መስከረም ወራት በሳምንት ውስጥ እስከ 3 እና 400 ህሙማን ይመዘገቡ ከነበሩበት ሁኔታ እጅግ አነስተኛ ቁጥር መሆኑ ተመልክቷል። 117 አዳዲስ ህሙማን በተመዘገቡበት ሴራሊዮን እንኳ የአዳዲስ ህሙማን ቁጥር በከፍተኛ ደረጃ መቀነሱን ደብሪዎቹ አመልክቷል። ይህም ሆኖ ይላሉ የተባበሩት መንግስታት ባለስልጣናት ህመሙን ለመክታት ስራ ላይ የዋሉ ጥንቃቄዎችን ማዘውተርና በንቃት መከታተል ጠቃሚ ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ እና ኩባ ባለስልጣናት ከሃምሳ አመታት በላይ ለሚሆን ጊዜ የተቋረጠውን ግንኙነታቸውን ለማደስ ኩባ ዋና ከተማ ሃቫና ላይ ዛሬ ለሁለተኛ ቀን ውይይት ይዘዋል። ዛሬ ማለዳ ድርድሩ ሲጀመር ሁለቱ ወገኖች በተለያዩ ጠረጴዛዎች ላይ በትይዩ ተቀምጠዋል። የዩናይትድ ስቴትስን ልዑካን የሚመሩት በአሜሪካ የውጭ ጉዳይ መስሪያ ቤት የምዕራብ ንፍቀ ክበብ ጉዳዮች ረዳት ሚኒስትር ሮቤርታ ጃከብሰን ሲሆኑ በኩባ በኩል ደግሞ የሀገሪቱ የውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስ ጉዳይ ኃላፊ ሆዜፊና ፊዳል ናቸው። ዝላቲካ ሆክ ከሃቫና አጭር ዘገባ አላት። ትዝታ በላቸው ታቀርበዋለች። በሁለቱ የቀዝቃዛው ዘመን ባላንጣዎች በዩናይትድ ስቴትስና በኩባ ከፍተኛ ባለስልጣናት የሚደረገው ውይይት አንዱ በሌላው አገር የኤምበሲ መስሪያ ቤቶች መክፈትንም ይጠቀልላል። ኩባ ለድርድሩ ወደ አገሯ የሚገቡ የአሜሪካ ባለስልጣናትን ቁጥርና በደሴቲቱም ላይ ዝውውራቸውን እንዳታግድ ዩናይትድ ስቴትስ ጠይቃለች። ሁለቱ ወገኖች ትላንት በኢሚግሬሽን ጉዳዮች በተለይም ኩባውያን በስደት የዩናይትድ ስቴትስን ምድር እንደረገጡ የአሜሪካ የማቆየት ፖሊሲ ላይ ተወያይተዋል። ፖሊሲው ኩባውያን በአዞ የተሞላውን 144 ኪሎ ሜትሮች ርቀት ያለው አደገኛ ባህር አቋርጠው እንዲመጡ የሚያማለል ነው ትላለች ሀቫና። የኩባ ተደራዳሪዎች ቡድን መሪ የሀገሪቱ ውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስ ጉዳይ ኃላፊ ጆሴፊና ቪዳል ሲያብራሩ በደረቅ እግር ይሁን በእርጥብ እግር የሚለው ሌሎችን አገሮች የማይመለከት የኩባ ዜጎች ብቻ ዩናይትድ ስቴትስን እንደረገጡ ዜግነት የሚሰጥ ሕግ አለ። ይህ በሕገ ወጥ ኩባውያን እንዲሰደዱ የሚያማለል ሕግ በመሆኑ አሁንም መሰረታዊ ልዩነታችን ነው ብለዋል። የአሜሪካ ውጭ ጉዳይ መስሪያ ቤት ረዳት ሚኒስትር አሌክስ ሊ በበኩላቸው ልዩነቶች በድርድር ይፈታሉ ይላሉ። በሁለቱ ሀገሮቻችን መካከል ግልጽ ልዩነቶች ቢኖሩም ዩናይትድ ስቴትስና ኩባ በጋራ ጥቅሞቻቸው ዙሪያ ወደፊት ለመራመድ በመተሳሰብ እና በመከባበር ውይይቶችን መቀጠል ይችላሉ። በዚህ የዛሬው የዩናይትድ ስቴትስ እና የኩባ ባለስልጣናት ድርድር ላይ የተሰጠ መግለጫ እስካሁን የለም። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ለማሸነፍ በተያዘው የጋራ ጥረትና ስትራቴጂ ላይ ለመምከር የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ እና የእንግሊዙ አቻቸው ፊሊፕ ሃሞንድ ዛሬ ሐሙስ ሎንዶን ላይ አንድ የውይይት መድረክ በጋራ ያስተናግዳሉ። በዚህ የህብረት ምክክር ላይ የኢራቁ ጠቅላይ ሚኒስትር ሃይደር አልአባዲን እና የፈረንሳይን ውጭ ጉዳይ ሚኒስትር ሎሬን ፋቢዮን ጨምሮ ወደ ሀያ ሁለት ያህል የጣምራው አባላት እንደሚካፈሉ አንድ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን አስታውቀዋል። ሚኒስትሮቹ መጨረሻ ላይ የተገናኙት ባለፈው ታህሳስ ወር ሲሆን በዚሁ ወቅት የኢራቅን ወታደራዊ ኃይል ማጠናከር፣ የውጭ ሀገር ተዋጊዎችን ማጓጓዝ እንዲቆም አማጽያንን መርዳት እንዲቀጥልና እንዲቋረጥና ይቅርታ የሰብአዊ እርዳታዎች እንዳይተጓጉሉ የሚሉትን ነጥቦች ጨምሮ ውሳኔ ባሳለፉበት ወቅት መሆኑ አይዘነጋም። በእስላማዊው መንግስት ቡድን የተያያዙ ሁለት ታጋቾችን ለማስለቀቅ የተቻላትን ሁሉ እንደምታደርግ ጃፓን ዛሬ አስታወቀች። እስላማዊው ቡድን ከትናንት በስቲያ ማክሰኞ ባሳየው የቪዲዮ ምስል በሰባ ሁለት ሰዓታት ውስጥ ሁለት መቶ ሚሊዮን ዶላር ካልተሰጠው ታጋቾቹን እንደሚገድል ማስታወቁ አይዘነጋም። በዚያ ማስጠንቀቂያ መሰረት ነገ ዓርብ 72 ሰዓት ይሞላል። የጃፓን ጠቅላይ ሚኒስትር ሺንዞ አቤ ትናንት ረቡዕ ቶኪዮ ውስጥ ለጋዜጠኞች ሲናገሩ ታጋቾቹን ኬንጂ ጎቶንና ሀሩና ዩካዋን ለማስለቀቅ ባለሥልጣናት የተቻላቸውን ጥረት ሁሉ እንዲያደርጉ መመሪያ መስጠታቸውን ገልጸዋል። ጠቅላይ ሚኒስትሩ ለሽብርተኝነት እጅ አንስት ከማለት ያለፈ እርሳቸውም ሆኑ ሌሎች የጃፓን ባለሥልጣናት ካሳ ስለ መክፈልም ሆና ለመክፈል የተናገሩት ነገር የለም። በመጨረሻም በዩክራይኗ ምስራቃዊት ዶኔትስክ ከተማ ውስጥ የደረሰ የከባድ ጦር መሳሪያ ጥቃት ቢያንስ አስራ ሶስት ሰዎችን ገድሎ በብዙዎች ላይ ጉዳት ማድረሱን የዩክራይን ባለሥልጣናት አስታወቁ። ጠቅላይ ሚኒስትሩ አርሴኒ ያሴንዮክ በመንግስታዊው ዌብሳይት ባወጡት መግለጫ ድርጊቱ የሩሲያ ሽብርተኞች ተግባር ነው በማለት አውግዘው ይህም በዩክራይን ወታደሮችና በአፍቃሪ የሩሲያ ተገንጣዮች መካከል ሲካሄድ የቆየው የድንበር ውዝግብ ጦስ እንደሆነ አመልክተዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ በተናገሩት ቃል ደግሞ በሰዎች ላይ ለሚፈጸሙ ወንጀሎች ዋናዎቹ እና ተንኳሾቹ ተጠያቂዎቹም የዩክራይን ወታደሮች ናቸው ይላሉ። ዓለም አቀፉ የሰብአዊ መብት ተከራካሪ ቡድን አምነስቲ ኢንተርናሽናል አሰቃቂ የሰዎች ሕይወት ጠፍተዋል ሲል ድርጊቱን ኮንኖ ሁኔታው በአስቸኳይ በነጻ ወገን መጣራት ይኖርበታል ሲልም አሳስቧል። ዜናው አበቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11900 በ11965 እና በ12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 14 2007 ዓ.ም ምሽት ፕሮግራም ነው። በጣም የሚገርመው እኮ አሁን ዛሬ ራሱ የፕሬዚደንቱ ንግግር በሪፐብሊካኖቹ የመውሰኛ ምክር ቤት አባላት ድረገጽ ላይ ንግግሩን ሲያወጡ ከሶስት መቶ አስራ አምስት ቃላት በአየር ንብረት ዙሪያ ያደረጉት ንግግር ውስጥ መቶ አስሩን ያክል አውጥተው ጥለውታል። ዶክተር ጌታቸው አሰፋ በዩኒቨርስቲ ኦፍ ካልግሪ ተባባሪ ፕሮፌሰርና የአየር ንብረት ለውጥ ጉዳይ ተመራማሪ ናቸው። በፕሬዚዳንት ኦባማ ንግግር በሪፐብሊካኑ ምላሽና በአለማችን ሁኔታ ላይ ትችት ይሰጣሉ፣ ጠብቋቸው። አሁን የሰላሳኛው የአፍሪካ ዋንጫ ዘገባ በሰለሞን ክፍል ይቀርባል። እንደምን አመሽታችኋል! ትላንት በቅድሚያ የተጫወቱት የኤ ምድቦቹ አስተናጋጅ ኢኳቶሪያል ጊኔና ቡርኪና ፋሶ ያለ ግብ ዜሮ ለዜሮ መለያየታቸውን በዜናችን ገልጸናል። ቀጥለው የተጋጠሙት የጁ ምድብ ቲሞች ኮንጎና ጋቦን ነበሩ። ኮንጎ ትላንት ጋቦንን አንድ ለዜሮ አሸንፏል። በመክፈቻው ከኢኳቶሪያል ጊኒ ጋር እኩል አንድ በመለያየቱ ቡርኪና ፋሶን ሁለት ለዜሮ ያሸነፈው ጋቦን ነበር፣ የደረጃ ሰንጠረዙን ከምድብ እየመራ ያለው በ48ኛው ደቂቃ ላይ ኮንጎ መሪነቱን ተረከበ። ወሳኟን አንዷንና የመጨረሻዋን ጎል መሬት አስታኮ በመተኮስ ኳስ ከመረብ ያገናኘው ቡካ ሞቱ ነው። ዛሬ ሁለተኛ ዙር ተራው የቢ ምድቦቹ ነው። አሁን ቅርብ ጊዜ ባበቃው ቱኒዚያና ዛምቢያ ባደረጉት ግጥሚያ ሊፈጸም ሁለት ደቂቃ ሲቀር በተገኘ ተጨማሪ ጎል ቱኒዚያ 2 ለአንድ አሸንፏል። ከአንድ ሰዓት በኋላ የኬፕ ቬርዴና ኮንጎ ዲሞክራቲክ ሪፐብሊክ ቲሞች ይጫወታሉ። ፍልሚያው ነገና ከነገ በስቲያ ቀጥሎ ለሩብ ፍጻሜው የሚያልፉ ስምንቱ ቲሞች ይለያሉ። በሌላ በኩል ኢትዮጵያዊው ኢንተርናሽናል አርቢትር በአምላክ ተሰማ ከነገ በስቲያ ቅዳሜ በካሜሩንና ጊኒ መካከል የሚደረገውን ጨዋታ በዋና ዳኝነት እንደሚመሩ ከተባባሪ አዘጋጅ ገዛ አንጾ መስቀል ማምሻውን ተገልጾልኛል። አሁን ወደ አቶ ፍቅሩ ኪዳኔ አጫጭር አስተያየቶች እንለፍ። በአራቱ ከተሞች የአፍሪካ ዋንጫ ውድድር የሚከታተሉት የጊኒ ኢኳቶሪያል ቡድን ደጋፊዎች የሚለብሱት ሹራብ ከጀርባው ለሰላም እና ለህብረት ከአፍሪካ ህዝብ ጋር ይላል። ማለትም ይህን የአፍሪካ ዋንጫ ውድድር ያዘጋጀ ነው የአፍሪካ ወጣቶችን ለመደገፍ ነው የሚል መልዕክት ይመስላል። ማላቦ ጥንት፣ ማለትም ከአርባ ሰባት አመት በፊት ሳንታ ኢዛቤል ስትባል ትጠራ የነበረችው የምትገኘው ፌርናንዶ ፖ አሁን ቢዮኮ የምትባል ደሴት ላይ መቶ ሰማንያ ሺህ ነዋሪ ያለባት ቤንዚንና ጋዝ የምታፈልግ ከተማ ነች። ባታ ወደ ሶስት መቶ ሺህ ሰው የሚኖርባት ትልቁ ከተማ ነው። ባታ የሚጫወቱት የጋቦን እና የኮንጎ ቡድኖች ደጋፊዎች በቻርተር አውሮፕላን መጥተው ጨዋታውን ተመልክተው ወደ ሀገራቸው ይመለሳሉ። ከጋቦን ሊብረቪል እስከ ባታ ድረስ በአውሮፕላን የሀያ ደቂቃ ጉዞ ሲሆን ከብራዛቪል ኮንጎ ባታ ድረስ ደግሞ አንድ ሰዓት ተኩል ነው። ሌሎቹ ሁለት ከተሞች የአፍሪካ ዋንጫ ውድድር የሚዘጋጅባቸው ጫካ ውስጥ በመገንባት ላይ የሚገኙ ናቸው። ለምሳሌ ሞንጎሞ የምትባለው ከተማ የአገሪቱ ፕሬዚዳንት የተወለዱበት አራት ሺህ ነዋሪ የሚኖርበት ስድስት ሺህ ተመልካች የሚይዝ ስታዲየም ያላት ነች። ከዚህ በቀር ሞንጎሞ በጋቦን እና ካሜሩን የተከበበች ስለሆነች ስልክ ለመደወል ሶስቱን አከፋፋይ መስመሮች ማግኘት ይቻላል። ያውንዴ ካሜሩንም፣ በመኪና የሁለት ሰዓት መንገድ ነው። ኤቤቢን የምትባለዋ ከተማ ሰላሳ ሺ ነዋሪ ያላት አስር ሺ ተመልካቾች የሚይዙ ስታዲየም አሰርታለች። ሁለቱ ከተሞች የሚጠቀሙበት አውሮፕላን ማረፊያ አንድ ሲሆን ኤቤቢን የአንድ ሰዓት ሞንጎሞ የሰላሳ ደቂቃ የመኪና መንገድ ነው። ስለ መንገዶች ካወራ አልቀረ ኤኳቶሪያል ጊኔ ያሰራችው አውራ ጎዳናዎች የሚደነቁ ናቸው። ይህ ሀብታም ሰባት መቶ ሺህ ሕዝብ የሚኖሩበት ሀገር በአረንጓዴ ጫካ የታጠረ በባህር የተከበበ እድለኛ ነው። ነገር ግን በብዙ መስክ ወደ ኋላ የቀረ ነው። የአፍሪካ መሪዎችን ጠቅላላ ጉባኤ ለማስተናገድ የተሰሩት አምሳ አራት ቪላዎች መስኮቶቻቸው ከተዘጉ ሶስት አመት አልፎታል። ወደፊትም ምን እንደሚያደርጉት አይታወቅም። አቶ ፍቅሩ ኪዳኔን አመሰግናለሁ። ከአፍሪካ እግር ኳስ ዋንጫ ውድድር ሌላ አሁን በደረሰን የአትሌቲክስ ስፖርት ዜና በነገ ዕለት የዱባይ ማራቶን ይካሄዳል። በዚህ ውድድር ታዋቂው አትሌት ቀነኒሳ በቀለ በወንዶቹ እንዲሁም ሌላ የትኮከብ የረጅም ርቀት ሯጭ አሰለፈች መርጋ በሴቶቹ በአሸናፊነት ይጠበቃሉ። በተለይ ቀነኒሳ የወቅቱን የዓለም ክብረ ወሰን አሻሽላለሁ ማለቱን የዓለም አቀፉ አትሌቲክስ ፌዴሬሽኖች ማኅበር ድረገጽ ዘግቧል። አትሌት ቀነኒሳ በዚህ ውድድር የሚሳተፈው ሌሊሳ ደሲሳ ሊፈትነው እንደሚችልም ተናግሯል። ሰኞ በስፋት እንመለስበታለን። በዚሁ ላብቃ። ደህና አምሹ። ለዕለታዊው የአፍሪካ ዋንጫ ዘገባ ቅንብሩ ሰለሞን ክፍሌን አቶ ፍቅሩንና ገዛኸኝንም እናመሰግናለን። አሁን ወደ ተከታዩ ዝግጅታችን እናልፋለን። ወደ መጽሔት ነው የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ መንግስት በግንቦት 2007 ዓ.ም ተመረት ከሚያካሄደው የህዝብ ተወካዮች ምክር ቤት ምርጫ አስቀድሞ በጋዜጠኞችና የመገናኛ ብዙሃን ላይ ከፍተኛ ጫና በማሳደር ላይ ነው። እስራት፣ ወከባና ክሶች የመገናኛ ብዙሃንን ነፃነት አፍነዋል ይላል ሂዩማን ራይትስ ዎች በዛሬ ዕለት ያወጣው ዘገባ በኢትዮጵያ የመገናኛ ብዙሃን ነጻነት ላይ ከተለያዩ ወገኖች ይደርሳል ያለውን ጫናም የመብት ተሟጋቹ ድርጅት በዘገባው አስፍረዋል። የኢትዮጵያ መንግስት ዘገባውን አጣጥሏል። ሂውማን ራይትስ ዎች ተቀባይነቱን ከረጅም ጊዜ በፊት ያጣ ድርጅት ነው ነው የሚለው ሄኖክ ሰማግዜር ዝርዝሩን ይዟል። ጋዜጠኝነት ወንጀል አይደለም፣ የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች በኢትዮጵያ ላይ በዛሬ ዕለት ያወጣው ሰፊ ዘገባ ርዕስ ነው። በዓለም ዙሪያ ከኢራን ቻይናና ኤርትራ ቀጥሎ ጋዜጠኞችን በማሰር የኢትዮጵያ መንግስት በዚህ በማያስመሰግን ሰንጠረዥ ተቀምጧል። ሁማን ራይትስ ዋች እንደሚለው በአሁኑ ወቅት ከ19 በላይ ለህዝብ መረጃ የሚያደርሱ ጋዜጠኞችና ጦማሪያን በእስር ላይ ይገኛሉ። ባለፉት አራት ዓመታት ውስጥ ከ60 በላይ ጋዜጠኞች ከሀገር ተሰደዋል። በኒውዮርክ መሰረቱን ያደረገው የሰብአዊ መብት ቡድን የአፍሪካ ስራ አስኪያጅ አቶ ዳንኤል በቀለ ሁኔታውን ለማብራራት መስመር ላይ ይገኛሉ። እንደምናመሹ አቶ ዳንኤል። እንደምናመሽ ሄኖክ። አመሰግናለሁ እድሉን ስለሰጠኝ። እኛም እናመሰግናለን፣ ይህንን ሁኔታ ለማብራራት ለአድማጮቻችን በመፍቀዶት። ሁማን ራይትስ ዎች እንግዲህ በዛሬው ዕለት ያወጣው ዘገባ ብዙ ዘርፎች ያሉት ነው። ረጅም ጊዜም የፈጀ ነው። በቅድሚያ በዚህ የምርጫ ዓመት በጋዜጠኞችና በመገናኛ ብዙሀን ላይ ደረሰ የምትሉትን ጥቃት በማብራራት ይጀምሩ። አመሰግናለሁ ሄኖክ። አይ ቲንክ በመግቢያ ላይ በጥሩ ሁኔታ ጠቅለል አድርገህ ያቀረብከው ይመስለኛል። በአጭሩ አሁን በቅርብ ጊዜ በተደረገው ጥናት መሰረት በኢትዮጵያ ውስጥ የሀሳብን በነጻነት የመግለጽ መብትና የጋዜጠኞች ስራቸውን ከተጽዕኖና ከጫና ውጪ የመስራት መብታቸው እጅግ የበለጠ ከጊዜ ወደ ጊዜ አሳሳቢ እየሆነ እንደመጣ የሚያመለክት መረጃ አግኝተናል በተለይ ባለፈው አመት ብቻ ስድስት የግል ጋዜጣዎች ተዘግተዋል። ወደ ሀያ የሚጠጉ ጋዜጠኞች፣ ጦማሪዎችና አታሚዎች በወንጀል ተከሰዋል። በርካቶች ከሀገር ተሰደዋል። እንዳመለከትከው እንደ አውሮፓ አቆጣጠር ከሁለት ሺ አስር ጀምሮ ቢያንስ ወደ ስልሳ የሚጠጉ ጋዜጠኞች ከሀገር ተሰደዋል። ስለዚህ ይሄ በአጠቃላይ በጋዜጠኞች በሀሳብን በነጻነት የመግለጽ ሁኔታ ላይ መልክ ያለው የማስፈራራት የዛቻ የማዋከብ የእስራት ጥቃት እየተፈጸመ ስለሆነ በአጠቃላይ በሀሳብን በነጻነት የመግለጽ መብትና በሚዲያ ነጻነት ላይ አደጋ እንደቀጠለ ነው ብለን እናምናለን። ሌላው በዚህ ጥናትና ምርምር የተመለከትነው ነገር የዚህ አይነቱ የማስፈራራት የዛቻ ስራ የሚመጣው ከመንግስት በኩል ብቻ ሳይሆን አንዳንድ በውጭ ሀገር የሚገኙ የመንግስትና የግል ጋዜጠኞች ስናነጋግር እንደተረዳ ነው በውጭ ሀገር ከሚገኙ የፖለቲካ ተቃዋሚ ቡድኖች፣ ካልታወቁ ሰዎች በስልክ፣ በኢሜይል፣ በአካልም ጭምር ዛቻና ማስፈራሪያ እንደሚደርስባቸው ለመረዳት ችለናል። ስለዚህ በመንግስት በኩል ከዚህ በፊት በስፋት ይዘገብ የነበረ የማስፈራራት፣ የዛቻ፣ የማዋከብ ስራ አሁን ባደረግነው ጥናት ደግሞ በተወሰነ መልክ በውጭ አገር በተለይ በውጭ ሀገር በሚገኙ በመንግስትና የግል ጋዜጠኞችም ላይ ተመሳሳይ የማስፈራራትና የዛቻ ተግባር እንደተፈጸመ ለመረዳት ችለናል። እንግዲህ ለምንድነው የታሰሩት የሚለው አጠያቂ ነው። አቶ ዳንኤል፣ የኢትዮጵያ መንግስት እነዚህ ጋዜጠኞች የታሰሩት የጋዜጠኝነት ወይም የጽሁፍ ስራቸውን በማከናወናቸው አይደለም፣ እንዲያውም ከሽብር ኃይሎች ጋር ሲሰሩ ነው ይላል። በእናንተ በኩል ይሄ ላለመሆኑ ምን ማስረጃ አለ? የኢትዮጵያው ጠቅላይ ሚኒስትር ደግሞ ትናንት በፓርላማ ቀርበው ተናግረዋል አሁን እርሶ ከገለጹት የሚጻረር ነውና የእሳቸውን እስኪ እናድምጥ። አሸባሪዎች እና ጸረ ሰላም ኃይሎች በውጪ ሀገራት ተጠልለው የሚኑሩ እንደዚሁ ደግሞ ህጋዊ ፈቃድ ባላቸው ተቃዋሚዎች ጉያ ተሸሽገው ይኑሩ፣ ወይም ደግሞ በብሎገርነት ስም ጭምብል ለብሰው ይኑሩ፣ ወይም ደግሞ በጋዜጠኝነት ስም ራሳቸውን ሸሽገው ለመደበቅም ይሞክሩ፣ ምንም ይሁኑ ብቻ መንግስት ተግቶ ከአሸባሪና ከጸረ ሰላም ኃይል ጋር ከሚሰራ ኃይል አገሪቱን ነጻ ለማድረግ ይሰራል። የሂዩማን ራይትስ ዎች አፍሪካ ስራ አስኪያጅ አቶ ዳንኤል በቀለ እንግዲህ እናንተ በመረጃ ባጠናቀራችሁት መሰረት የተረዳችሁትና ጠቅላይ ሚኒስትሩ ያሉትን እስኪ በማነጻጸር ያስቀምጡልኝ። ከኢትዮጵያ መንግስት በተደጋጋሚ ለዚህ ጉዳይ የሚሰጠው መልስ በዚህ ጉዳይ የታሰሩ ሰዎች በጋዜጠኛነታቸው ሀሳባቸውን በነጻነት በመግለጻቸው የታሰሩ ሰዎች ሳይሆን በወንጀለኛነት የታሰሩ ናቸው። ከወንጀልም ደግሞ እጅግ የከበደ ወንጀል ነው። በሽብርተኝነት ወንጀል እና ከመንግስት ሽብርተኛ ናቸው ብሎ ከሰየማቸው ቡድኖች ጋራ ግንኙነት አላቸው በሚል የተከሰሱ እንደሆነ በተደጋጋሚ ይነገራል። ነገር ግን እኛ ባደረግነው ማጣራት በተለይ በዚህ ጉዳይ ላይ የተሰማሩት የኢትዮጵያን ጉዳይ ጥናትና ምርምር የሚያካሂዱ የድርጅታችን ባልደረቦች በጣም በጥንቃቄ በጥሞና ለመመርመርና ለመረዳት እንደቻሉት እንደሚባለው ሆኖ አላገኘ ነውም። ለዚህም ማስረጃው ምንድን ነው? አንደኛው ከቀረቡት ክሶች እና ከቀረቡት ማስረጃ አይነቶች አንጻር ስንመለከት፣ ሁለተኛ በዚህ አይነት ጉዳይ ክስ፣ ማስፈራራት፣ ዛቻ፣ ማዋከብ ደርሶባቸው ከሀገር ከተሰደዱትና አሁንም ሀገር ውስጥ ከሚገኙት እስረኞች ቤተሰቦችና የስራ ባልደረቦች በመንግስት መስሪያ ቤት ውስጥ ከሚገኙ ለመረጃ ምንጮችም ከተገኙት ማስረጃዎች አንጻር ይሄ የመንግስት መልስ መሆኑን ብንረዳም እንደ መልስ የሚቀርብ ነገር እንጂ በእውነታው ላይ የተመሰረተ ሆኖ አላገኘ ነው። እንግዲህ ሌላኛው የሬዲዮና የቴሌቪዥን ስርጭቶችን ማፈን የሚል ነው። የአሜሪካ ድምጽ ሬዲዮን ጨምሮ ሌሎች የዓለም አቀፍ እንዲሁም የኢትዮጵያውያን የሬዲዮና የቴሌቪዥን ስርጭቶችን የኢትዮጵያ መንግስት ያፈናል ትላላችሁ። መቼ፣ እንዴትና በየትኞቹ ላይ ያነጣጠረ እንደሆነ ቢያብራሩ። በውጭ ሀገር የሚገኙ በተለይ የተቃዋሚ ፖለቲካ ቡድኖች ወይም የተቃዋሚ አስተያየት አላቸው ተብለው የሚታሰቡ የጦማሪያን ማርያም ገጾች ወይም የመረጃ ድረ ገጾች ኢትዮጵያ ውስጥ በተለያየ ጊዜ የመገደብ ሁኔታ እንደደረሰባቸው ተመልክተናል። በተጨማሪም ደግሞ የኤሌክትሮኒክስ ሚዲያ ቴሌቪዥን እና ሬዲዮን በሚመለከት ይህንን በሚመለከት ቴክኒካዊ ዘዴ ያለ ጥናት ሊደረግ የሚችልበት ኢትዮጵያ ውስጥ ከሚሄደው የኢንተርኔት ትራፊክ ውስጥ ምን አይነት ዌብሳይቶች ምን አይነት የአየር ሞገዶች እየታገዱ እንደሆነ ምርምር ለማድረግ የሚያስችል ቴክኖሎጂ አለ። እሱን በመጠቀም እና በመታገዝ ነው ጥናት የምናደርገው እና ገደቡ ሁል ጊዜ የሚካሄድ ሳይሆን አልፎ አልፎ የሚያጋጥም መሆኑን ተረድተናል። የሂዩማን ራይትስ ዎች የአፍሪካ ስራ አስኪያጅ አቶ ዳንኤል በቀለ ድርጅታቸው ጋዜጠኝነት ወንጀል አይደለም በሚል በዛሬው ዕለት ይፋ ያደረገውን ዘገባ አስመልክቶ የሰጡንም መግለጫ ነው ያዳመጣችሁት። ሙሉ ቃሉን በዌብሳይታችን እንዲሁም የፊታችን እሁድ እናቀርበዋለን። እንድትከታተሉ እንጋብዛለን። በዚህ ጉዳይ ላይ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ አቶ ጌታቸው ረዳ ለአሜሪካ ድምፅ ራዲዮ በጽሑፍ በሰጡት ቃል፣ ሂዩማን ራይትስ ዎች ተቀባይነቱን ከረጅም ጊዜ በፊት ያጣ ድርጅት ነው። በራሱ ደጋፊዎች ፊትም ተቀባይነት አጥቷል። ስለዚህ እኛ እነርሱ በተናገሩ ቁጥር መልስ መስጠት አይገባንም ብለዋል። ወደሚቀጥለው የመጽሔት ክፍል እናልፋለን። ቀደም ሲል ያገኘነው ዜና የየመን ዋና ከተማ ሰአና የያዙት ሁቲ አማጽያን ከሀገሪቱ ፕሬዚዳንት አብድ ራቡ ማንሱር ሀዲ ጋር ጊዜያዊ ስምምነት ላይ ደርሰዋል ይላል። አሁን ስቱዲዮ ተገባም በኋላ በደረሰን ዜና መሰረት ግን የየመን ፕሬዚዳንት አብዱራቢ ማንሱር ሀዲ ዛሬ ስራቸውን ለቀዋል። በመንግስታቸው አፈቀላጤ ማለት እዚህ ዋሽንግተን በሚገኘው መሰረት እና የየመን ካቢኔ ይህንን የስራ መልቀቂያ ደብዳቤ አቅርበዋል ይላል። አሁን ወደ ተከታዩ ዝግጅት እናልፋለን። ይህንኑ የመንን የተመለከተው ዘገባ የየመኑ ፕሬዚደንት አብድራቡ ማንሱር ሃዲ የመኖሪያ ቤታቸውን ከከበቡት ሑቲ አማጽያን ጋር ስምምነት ላይ ደርሻሉ ይላሉ። አማጽያኑ የተቃወሙትን የህገ መንግስት ለውጥ እቅድ ለመሰረዝ እንደተስማሙ ነው ፕሬዝዳንቱ የተናገሩት። ሁቲዎቹ አማጽያን በበኩላቸው ከያዟቸው ቦታዎች ለመውጣትና ባለፈው ቅዳሜ የጠለፏቸውን ከፍተኛ ባለስልጣን ለመልቀቅ ተስማምተዋል። የዛሬው የእርቅ ግልግል የተሰማው ሰንዓ ውስጥ ለሶስት ቀናት ያህል ግጭት ሲካሄድ ከቆየ በኋላ ነው። ግጭቱ የፋርስ ባህረ ሰላጤ ሀገሮችን የተባበሩት መንግስታት ድርጅትንና ዋሽንግተንን አሳስቦ ነበር። ዩናይትድ ስቴትስ የመን ያሉትን የአልቃኢዳ አማጽያንን በመታገር ረገድ በየመን ላይ ትተማመናለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዋሽንግተን ሆነው ሲናገሩ አሜሪካ በየመን ያለውን ሁኔታ ለመከታተሉ ጉዳይ ቅድሚያ እንደምትሰጥ አስገንዝበዋል በተለይም በሰላምና አጋርነት ስምምነት እንዲሁም በተግባር ላይ ማዋሉን አስመልክቶ እንዴት መራመድ አለብን በሚለው ነጥብ ላይ የሃዲ መንግስት አማጽያኑ የጠየቁትን ሁሉ አልቀበልም በማለቱ ሁቲዎቹ አማጽያን የግጭት ምላሽ ነው የሰጡት። አብዱል ማሊክ አልሑቲ የተባለው የሁቲ አማጽያን መሪ ከመንግስት ጋር ስልጣን የመጋራት ስምምነት እንዲደረግ ጠይቋል። የፋርስ ባረሰላጤ ሀገሮች ዩናይትድ ስቴትስና ብሪታንያ ሁሉም ተቀናቃኝ ወገኖች የፖለቲካ መፍትሄ ላይ እንዲደርሱ ጥሪ አቅርበዋል። ከሁለት ዓመታት በፊትም ሰንዓን ይዘው የነበሩት ሑቲ አማጽያን በኢራን ይደግፋሉ ተብሎ ይታመናል። ዩናይትድ ስቴትስና ሳውዲ አረቢያ ደግሞ ፕሬዚደንት ሃዲን ይደግፋሉ። ዳንኤል ሶወር የተባሉ የጆን ሆፕኪንስ ዩኒቨርሲቲ ተንታኝ ችግሩ መፍትሄ ካላገኘ ወደ ሳውዲው ሱኒና ወደ ኢራኑ ሸዓ ጠብ አምርቶ ስር ምስ ሊያስከትል ይችላል ይላሉ። ለመካከለኛው ምስራቅ መንግስታዊ መዋቅሮች ተግዳሮት የሆኑ ተከታታይ የውክልና ጦርነቶችን ነው እምናያለ ነው። ሁቲዎቹ መላ የመንን ለመግዛት ባይችሉም ከፊል የመንን ለመግዛት ይሞክሩ ይሆናል። በጣም አደገኛ በሆነ ሁኔታ ላይ ያለን ይመስለኛል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄንሳ ኪም ዋሽንግተን ከየመን ጋር በመተባበር በአልቃይዳ ላይ የምታካሄደው ትግል እንደቀጠለ ነው ብለዋል። እስካሁን ባለው ጊዜ በጥሩ ሁኔታ እየተካሄደ ነው። በከፊልም ቢሆን ቀጣይ በሆነ ጸረ አሸባሪነት ጥረታችን ምክንያት የመን ውስጥ ጠንካራ ህልውና ቢኖረን ጥቅም እንዳለው እንረዳለን። ሁቲዎቹ አማጽያን በያዝነው ሳምንት ከያዟቸው ሕንጻዎች እየወጡ ይመስላል። ወደ ቀጣዩ ዘገባ እናልፋለን። የዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት ሪፐብሊካኑ አፈ ጉባኤ ጆን ቤነር የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ነታኛ ሁንን በሚቀጥለው ወር በምክር ቤቱ ተገኝተው ኢራንና ጽንፈኛ እስልምና ስለ ደቀኑት ስጋት ንግግር እንዲያደርጉ ጋብዘዋቸዋል። ሚስተር ቤነር ጠቅላይ ሚኒስትር ነታኛ ሁንን ሲጋብዙ ታዲያ አስቀድሞ ከዋይት ሀውስ ጋር ሳይማከሩ በመሆኑ ነገሩ ከፕሬዝዳንት ባራክ ኦባማ ጋር ፍጥጫ ሊቀሰቅስ ይችላል ተብሏል። የአሜሪካ ድምጿ ሲንዲ ሴን ያጠናቀረችውን ዘገባ ቆንጅታ እየታቀርባለች። ፕሬዚዳንት ባራክ ኦባማ ማክሰኞ ዕለት ብዙ የተነገረለትን የሀገሪቱ ሁኔታ መግለጫ ስቴት ኦፍ ደ ዩኒየን ዓመታዊ ንግግራቸውን ባሰሙ ጥቂት ሰዓታት ውስጥ ነው የምክር ቤቱ አፈ ጉባኤ ጃን ቤነር የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን እንደ አውሮፓውያን አቆጣጠር በመጪው የካቲት 11 ቀን መጥተው ለምክር ቤቱ ንግግር ያድርጉልን ብዬ ጋብዣለሁ ሲሉ ያስታወቁት የእስራኤል ጠቅላይ ሚኒስትር ቤንጃሚን ናታንያሆ ጽንፈኛ እስልምናና ኢራን በመካከለኛው ምስራቅ ብቻ ሳይሆን በእርግጥም በመላው ዓለም ላይ የደቀኑትን አደጋ በተመለከተ ለምክር ቤቱ የጋራ ጉባኤ ንግግር እንዲያደርጉ ጋብዣለሁ። ከዋይት ሀውስ ጋር ተማክረውበት ነበር ተብለው ሲጠየቁም፣ ሚስተር ቤነር የሚከተለውን መልስ ነው የሰጡት። ዋይት ሀውስን አላማከርኩም፣ ኮንግረስ ይህን በራሱ መወሰን ይችላልና። ለወትሮው የውጭ ሀገር መሪዎች በዩናይትድ ስቴትስ ምክር ቤት ንግግር እንዲያደርጉ የሚጋበዙት ከዋይት ሀውስና ከውጭ ጉዳይ መስሪያ ቤት ጋር በቅርበት ምክክር ከተደረገ በኋላ ነው። የዋይት ሀውስ ቃል አቀባይ ጃሽ ኤርነስት ትናንት ለጋዜጠኞች በሰጡት ቃል የእስራኤልን ባለስልጣናት ከማነጋገራችን በፊት ነው ይሄ ነው ብለን ከመናገር እንቆጠባለን ብለዋል። አንድ የስቴት ዲፓርትመንት ባለስልጣንም ግብዣው ከተለመደው ፕሮቶኮል ውጪ መሆኑን ጠቁመዋል። ጠቅላይ ሚኒስትር ኔተንያሁ ለዩናይትድ ስቴትስ ምክር ቤት አባላት ሁለት ጊዜ ንግግር አድርገዋል እንደ ኤሮፓውያን አቆጣጠር በ1996 ከዚያም በ2011 በአሁኑ ደግሞ አፈጉባኤ ቤነር የጋበዟቸው በመጋቢት ወር የሚካሄደው የእስራኤል ምርጫ ጥቂት ሳምንታት ብቻ ሲቀረው በመሆኑ ለጠቅላይ ሚኒስትሩ ሊጠቅማቸው ይችላል። ከኢራን ጋር በኒውክሌየር መርሃ ግብሯ ጉዳይ የሚያነጋግሯት ዓለም አቀፍ ተደራዳሪዎች አንድ ውል ላይ ለመድረስ በመሞከር ላይ ባሉበት በአሁኑ ወቅት የዩናይትድ ስቴትስ የተወካዮች ምክር ቤትና መወሰኛው ተጨማሪ እቀባ ሊጥሉባት እያሰቡ ናቸው። ፕሬዝደንት ባራክ ኦባማ በማክሰኞ አመታዊ የሀገሪቱ ይዞታ ንግግራቸው ኮንግረስ የተጨማሪ እቀባውን ሀሳብ በይደር ይዞ ለድርድሩ እድል ይስጥ ሲሉ በድጋሚ ጠይቀዋል። ስ ነገር ግን ይህ ምክር ቤት በአሁኑ ወቅት አዲስ ማዕቀብ እንዲጣል ውሳኔ ቢያሳልፍ የዲፕሎማሲ ጥረቱ ይከሽፋል፣ አሜሪካ ከአጋሮቿ ትገለላለች፣ ማዕቀቦችን ማስፈጸም ከባድ ይሆናል። ይህ ሁሉ ሲሆን ኢራን ትነሳና የኒውክሌር መርሃ ግብሯን እንደገና ትቀጥላለች። ትርፉ ይህ ብቻ ነው። ይህ ደግሞ ትርጉም አልባ ነገር ነው። ስለዚህም የተያዘውን እርምጃ የሚያፋርስ ምንም ዐይነት የአዲስ ማዕቀብ ሕግ ቢቀርብ በመሻር ሥልጣኔ እጥለዋለሁ። ትናንት ረቡዕ የመወሰኛው ምክር ቤት በኢራን የኒውክሌየር መርሃ ግብር ጉዳይ የምስክሮች ቃል የተደመጠበት ሸንጎ ላይ ዲሞክራቱ ሴኔተር ሮበርት መንደስ አስተዳደሩ የያዘው የዲፕሎማሲ አካሄድ እስከ መቼ ነው የሚቀጥለው በማለት በድጋሚ አማረዋል። የኢራንን ዓላማ በጥርጣሬ እንደሚመለከቱትም ገልጸዋል። ክቡራትና ክቡራን አድማጮች አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ አራት ደቂቃ ሌል ጥቂት ሰከንዶች ይቀራሉ። ዋሽንግተን ዲሲ እና አካባቢዋ ደግሞ ሐሙስ ጥር አስራ አራት ሁለት ሺ ሰባት ዓመተ ምሕረት ከቀኑ ሰባት ሰዓት ከሰላሳ አራት ደቂቃ ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በሀያ አምስትና በሰላሳ አንድ ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አንድ ልዩ ዘገባ ከአዲስ አበባ አለን። በኢትዮጵያ ንጹሕ የመጠጥ ውሃ የሚያገኘው ሰው ብዛት ወደ 76 ከመቶ መድረሱን እንደሚ እንደሚቀር የአገሪቱ አገሪቱ የውሃ የመስኖና ኤነርጂ ሚኒስትር ዴታ ተናግረዋል። ውሃን ለህዝብ ለማድረስ ጥሩ ውጤት የተገኘ ቢሆንም ጥራቱን የጠበቀ አገልግሎት ለመስጠት ግን ብዙ እንደሚቀር አመልክተዋል። ሚኒስትር ዴታው ንጹሕ ውሃ እንዲሁም የአካባቢ ጽዳትና የግል ንጽሕና አገልግሎቶችን ለማስፋፋት ኢትዮጵያ ከብራዚል ልምድ እየቀሰመች ነው ይላሉ። መለስካቸው አምሃ ተጨማሪ ዘገባ አለው። በአዲስ አበባ ሂልተን ሆቴል ኢትዮጵያና ብራዚል የውሃ አቅርቦትን የአካባቢንና የግል ንጽሕና አገልግሎቶችን በመስጠት በኩል ያላቸውን ልምዶች የመለዋወጫ ወደ ጥናት ባካሄዱበት ወቅት ተገኝተው የነበሩት የውሃ የመስኖና የኤነርጂ ሚኒስቴር ሚኒስትር ዴኤታ አቶ ከበደ ገርባ በተለይ ለቪኦኤ እንደገለጹት የንጹሕ የመጠጥ ውሃ አቅርቦት በሀገሪቱ በፍጥነት እያደገ መሆኑን ይናገራሉ። በተለይም በተያዘው የአምስት ዓመቱ የእድገትና የለውጥ እቅድ መሠረት ወደ 30 ሚሊዮን ሕዝብ የንጹሕ የመጠጥ ውሃ ተጠቃሚ ለማድረግ ሲሰራ ቆይቷል። በእርሳቸው አባባል ይህን እቅድ ጊዜው ከመጠናቀቁ አንድ ዓመት በፊት ማለትም በአራት ዓመት ውስጥ እቅዱን እውን ለማድረግ ተችሏል። ይሁንና አገልግሎቱ የተደራሽነቱን ያህል በጥራቱ በኩል ከሚፈለገው ደረጃ እንዳልደረሰ ሚኒስትር ዴታ አቶ ከበደ ያብራራሉ። አሁን የሀገራችን የመጠጥ ውሃ አቅርቦት የአገልግሎት ደረጃው ዝቅተኛ ነው። ያ ማለት ምን ማለት ነው? በከተማ ለአንድ ሰው ሀያ ሊትር ነው የሚታሰበው በቀን ሀያ ሊትር ይበቃዋል በሚል ማለት ነው። በገጠር 15 ሊትር እንደገና፣ በገጠር የንጹህ ውሃ ከሚቀርብበት ምንጭ እስከ 1.5 ኪሎ ሜትር ርቀት ያለ ሰው ሁሉ ያንን እየተጓዘ ውሃ መቅዳት አለበት ማለት ነው። ስለዚህ ከአገልግሎት ጥራት አኳያ ሰፊ ስራ ይቀረናል። ከማዳረስ አኳያ ግን ብዙ ስራ ሰርተናል። በጂቲፒ ዘመን 98 በመቶ ለማድረስ ነበር። አሁን ወደ 76 በመቶ አካባቢ ደርሰናል። አቶ ከበደ ጨምረው እንደገለጹት ይህን አቅርቦት ለማሻሻል በተለይ በከተሞች አያሌ ስራዎች እየተከናወኑ እንደሆነ ገልጸዋል። ከ150 በማያንሱ የኢትዮጵያ ትናንሽና ትላልቅ ከተሞች የውሃ አቅርቦት ፕሮጀክቶች እየተካሄዱና አንዳንዶቹም እየተጠናቀቁ ናቸው። በተለይም ከሚቀጥለው ዓመት ማለትም ከ2008 ዓ.ም በኋላ ይህ አገልግሎት የሚሻሻልበትን መንገድም አቶ ከበደ አብራርተዋል። ከሚቀጥለው 2008 ዓመተ ምህረት ጀምሮ በከተማ እንደየከተሞቹ እድገት ከ30 ሊትር እስከ 100 ሊትር ለእያንዳንዱ ሰው ውሃ የምናቀርብበት ስራ እንጀምራለን ማለት ነው። በከተማ ካሁን በፊት የውሃ ምንጭ ካለበት ግማሽ ኪሎ ሜትር ሰው ተጉዞ ውሃ የሚቀዳበት ሁኔታ ነበረ። እሱን በከተማውን ሁሉም በየቤቱ ውሃ የሚያገኝበትን ስርዓት ነው ማለት ነው። ከሁለት ሺ ስምንት ጀምሮ አቅደን እየሄንበት ያለ ነው። የንጹህ ውሃ አቅርቦት አገልግሎት ለብቻው የአንድ ህብረተሰብን መሰረታዊ ጤንነት የተሟላ እንደማያደርገው በአሁኑ ጊዜ የተረጋገጠ እውነት ሆኗል። ከንጹህና በቂ የውሃ አቅርቦት ጋር የማይነጣጠሩ አገልግሎቶች የአካባቢና የግል ንጽህና መሆናቸውንም የሙያው ባለቤቶች አበክረው የሚናገሩት ነው። እነዚህም ሶስቱን የአገልግሎት ገጽታዎች በእንግሊዝኛው አጠራር በአጭሩ ዎሽ ይሏቸዋል። እነዚህን አገልግሎቶች በተቀናጀ መልኩ በሀገሪቱ ለመተግበር የኢትዮጵያ መንግስት እንደ አውሮፓውያን ዘመን አቆጣጠር ከ2013 ሐምሌ ወር እስከ 2015 ሰኔ ወር ድረስ ወደ ሁለት ነጥብ አራት ቢሊዮን የአሜሪካ ዶላር በጀት መያዙን የጠቀሱት በአውደ ጥናቱ የመክፈቻ ንግግር ያደረጉት የውሃ የመስኖና የኤነርጂ ሚኒስትሩ አቶ አለማየሁ ተገኑ ናቸው። አቶ አለማየሁ የዚህ የተገናጀ ፕሮግራም ባለቤቶችም ከአንድ በላይ የሚኒስቴር መስሪያ ቤቶች መሆናቸውን ገልጸዋል። ዘኢንትግሬትድ ፕላን ፕሪፐርድ ባይ ዘ ሚኒስተርስ ወተር ሄልዝ ኤዲኩሽን በሶስቱ የሚኒስቴር መስሪያ ቤቶች ማለትም በውሃ፣ በጤናና በትምህርት ሚኒስቴሮች የተዘጋጀው የተዋሃደ እቅድ ዓላማው በመንግስት የተዘጋጁትን የምጣኔ ሀብትና የማህበራዊ ልማት ቀዳሚ ግቦች ቀጣይነትና ፍትሃዊነት ባለው መልኩ ለማሳካት ነው። ይህን ለማድረግም የውሃ አቅርቦትን ሽፋን በማስፋፋትና ዋሽ የተባለውን መርሃ ግብር ለመተግበር በወጣው መመሪያ መሰረት መልካም ንጽህና አጠባበቅን በስራ ላይ ማዋል ነው። የአውደ ጥናት ዋናው ዓላማ ብራዚል የጤና ችግሮቿንና የውሃ አቅርቦቷን እንዴት ባለ ዘዴ እየፈታች እንደምትገኝ ብራዚላውያን ባለሙያዎች ለኢትዮጵያውያን አቻዎቻቸው ለማካፈል ነበረ። ኢትዮጵያ እነዚህን ችግሮች የተለያዩ አገሮች እንዴት እንደፈቷቸው ልምድ ለመቅሰም ባደረገችው ጥረት ባለፈው መስከረም ወር አንድ የኢትዮጵያ የልዑካን ቡድን ወደ ብራዚል ሄዶ እንደነበረም ታውቋል። መለስካቸው አምሃ በአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን እናመሰግናለን። አሁን ወደ ባህልና ማኅበረሰብ ዝግጅት እናልፋለን። ሎሚ በወረውር ደረቱን መታሁት፣ እንኳን ወይ ኩላሊቱን። ምን ነው ኩላሊቱን? በነገራችን ላይ ጭራ ቀረሽ መሰለችኝ። ይሄንን ወደ ወንድ ቀየረችው። እኔ ነፍሷን ይመራ። ወንድ ነው የሚወረውረው ሎሚ ሆነና ምን ነው ኩላሊቷን? አንባ ባይሁት። እንዲህ አይነቱ ባህል በዚህ በጥምቀት ሰሞኑን ይካሄዳል እና አሉላ አቶ ካሳይ ገብረ እግዚአብሔርን ጠይቆ የጥምቀት አካባቢ ስነቃሎችን ቃሎችን ግጥሞቹን ዘርዝረው አጫውተውታል። የዜና ቤተ ክርስቲያኑ ማለት ናቸው ምክትል አዘጋጅ ናቸው፣ ጸሐፊም ናቸው፣ አራት መጽሐፍ ጽፈዋል። ነገራቸው ልክ ነው ተቃሳይ ጎበሰማቸው እና አሉላ ባለፈው አቅርቦት ነበር። ዛሬ ድጋሚ እናቀርበዋለን። አስራ ሁለት ሆነን አንድ ሴት ወደን እስዋት ስቃለች፣ እኛ ተጨንቀን ሲል እሷ ቀበል አረገችና ከማሽላው ቆንደል፣ ከጤፉ ጎራዴ፣ እረ ለማንኛው ታደላለ ሆዴ። እንግዲህ ቆንደል ምርጡ የማሽላ አይነት ነው። ጎራዴ የሚባል ደግሞ የጤፍ አይነትም ምርጥ አለና ከዛ ጋር ስታነጻጽረው ነው የባህል የወጉን ደርዝ፣ የሥነ ቃሉን ክምችት፣ የሥነ ግጥም ለዛ የሚታይበት ነው። እንግዳችን መምህር ካሳይ ገብረ እግዚአብሔር የሚያጫውቱን ታዲያ በዚህ ውይይት በዚህ ፕሮግራም ላይ የራዲዮ መጽሔቱ ንጉሥ አክሊሉም አብረኝ ነበር። ይበልጡን ታዲያ በእሁድ ዝግጅት ነው የምናገኘው። አሁን ወደ አቶ ካሳይ ጥምቀት፣ በመሰረቱ ያው ሃይማኖታዊ ነው። ግን ከዛ ጎን ጎን ለጎን ደግሞ ባህላዊ እንትን አለው። የዛሬውን አላውቅም እንጂ በሀገራችን በጥንቱ በከተራ ዕለት ታቦት አጅበው ነው የሚወርዱት ከዛ ያው ወንዙ ላይ ሲያድሩም ቅዳሴ ስለሚኖር ማታ ዘፈን አይፈቀድም ታቦቱ ከተመለሰ ከገባ በኋላ ነው እንግዲህ ያንን አስገብተው ወጣቶቹ በህብረት ሆነው በቡድን በቡድን መግፈን የሚጀምሩት በየቦታው አጠቃላይ በኢትዮጵያ ቋንቋው ይለያዩ እንጂ ተመሳሳይ ይዘት ነው ያለው የወጣቶች የፍቅር ዘፈን ነው ጥምቀት እንግዲህ ገበሬው በአንጸራዊ መልኩ ስራውን ጨርሶ አረፍ የሚልበት ስለሆነ አዲስ ልብስ የሚለበስበት ማሩም ክፍየሉም ተሽጦ ያው የሚገዛበት ስለሆነ ላይታጩ ካሉም ያኔ ልብስ የወንድ ክፍል የሚልክበት ስለሆነ ልጃገረዶችም ይለብሳሉ። ወንድም ያለውን አዳዲስ ልብስ ይለብሳል። ስለዚህ በዛን ጊዜ አእምሮ ተውበው ነው የሚወጡት እና እኔ የሚማርከኝ የዚያ የፍቅር ምልልሳቸው ሶስት አይነት ነው። አንደኛ በቡድን ሆነው ወንድና ሴት የሚመላለሱት አለ። ሌላው ወንዱ ለብቻው፣ ሴቱ ለብቻው። ስድብም አለ ከመልክ ጋር ከቁመና ጋር በተያያዘ የሚደረጉ ነገሮች አሉ። ስድቦች ይባሉ እንደው ዘለፋ ሳይሆን በጨዋታ መልክ ነው። አዎ ጨዋታ ነው እንደዛ። በዚህ በጨዋታው ለዛ ሸንቆጥ የሚያደርጉ ንግግሮችን ጨምሮ የፍቅር አገላለጾቹ በሶስት ይከፈላሉ ብለውን ነበር። እስኪ አጫውተው ነው እንግዲህ። በፍቅሩ በምልልሱ ሊጀምር መሰለኝ የተወሰኑትን። ለምሳሌ ወንድና ሴት ሆነው አንድ ላይ ሆነው ይጨፍራሉና ለምሳሌ አንድ አንድ ጊዜ አንዷ ብዙ ወጣቶች ይወደዋታል። እንደ አጋጣሚ ሆኖ አስራ ሁለት ሆነን አንዲት ሴት ወደን፣ እሷ ትስቃለች፣ እኛ ተጨንቀን ሲል እሷ ቀበል አረገኛ። ከማሽላው ቆንደል፣ ከጤፉ ጎራዴ፣ እረ ለማንኛው ታደላለ ሆዴ። እንግዲህ ቆንደል ምርጡ የማሽላ አይነት ነው። ጎራዴ የሚባል ደግሞ የጤፍ አይነት ምርጥ አለ እና ከዛ ጋር ስታነጻጽረው ነው። በሌላ በኩል በቆንዳላሽ አምላክ፣ በአንዲቱ ዘለላ እሾህ ወጋኝ ብለሽ ቅሪ ወደኋላ ኋላ ሲላት ሸወጋኝ ብዬ ብቀር ወደ ኋላ የዛሬ ዘመን ሰው ያደርገዋል ሌላ። ያስክላ መፋቂያ ይላል፣ ጠጊ ጠጊ እንዴት ነሽ በሉልኝ፣ ያቺን ጠይም ልጅ ይላል። እሱ እያያት እኮ ነው። እንዴት እንዴት ነሽ እንዴት ነሽ ብሎ የሚለው እርሱን ባለጤና ማን አደረገው? ወዲያው ነው የሚመላለሱት፣ እንደዚህ እያሉ የተውረገረገው እንደ ሀረግ ቁመቷ፣ ገና መቃኛ ነው አልተሰራም ቤቷ። ይላል እሱ የሀገረ ልጅ መጣ እንደ ሀረግ ተመዞ ያልተመጠመጠ ሎሚ ከንፈር እንደዚህ አይነት መልስለት አለች። አዳራሹ ቤት ጠንበለል ማገሩ ዘወር ብለህ ግባ ይጨነቅ መንደሩ። እኔ ያስጨንቀዋል የመንደሩ ሰው የመጣውን እዳ እኔ ላነሳው ሲመልስ ማለት ነው። እንግዲህ አሁን ለምሳሌ አንዷ ጠይም ወዳ ቢላት ወይ ከዳትና ኧረ ጠይም ጠይም ጠይም አትውደዱ፣ ጠይም ወድጄ ነው የጠፋኝ መንገዱ። ሌላ ደግሞ እንግዲህ ጠይም ወዳጅ ያላት ያልቦካ እንጀራና ጠይም ሰው አንድ ነው ላይን አይመስልም እንጂ ሲበሉት ጤና ነው። ወዲያው የሚመላለሱ ታለዛ ጠይም ወደው ወደ ቀይ ሲመለሱ እንግዲህ ጠይም የነበረ ወዳጇ ቀይ ስትወድ አዙሮ ይጥላል ጠጅ እንደቀመሱ ስትል ሌላዋ ደግሞ ለቅላት፣ ለቅላት በርበሬም ይቀላል ያለ ጥቁር አዝሙድ መቼ ይጣፍጣል። እንደዚህ አይነቱ ውብ የሆኑ ግጥሞች አለዋቸው። ይህ የሚመላለሱት እንዴት ነህ እንዴት ነሽ አንባባሉም ወይ ተጣልተው የነበሩ ነው ሰው ከአባቱ ገዳይ ይታረቅ የለም ወይ ስትለው፣ አምና ብጠይቅሽ ልጅ ነው ብለሽኛል፣ ዘንድሮ በተለያየ አርጅተሽብኛል አላት ይባላል። ጥምቀት ማለት ነው በፍቅር ጊዜ አንድ ላይ ሲመላለሱ ነው። እንዲህ ቅድም ስድብ ያልኩት ከመልክ ጋራ፣ ወይም ደግሞ አንዳንድ ጊዜ እንደዚህ የሚሰዳደቡ ነገር አላቸው። ለምሳሌ አረጀሽ መሰለኝ፣ ውቃቤ ራቀሺ ከእንጀራ በቀር ሰው አይናፍቅሽ። ይሄ በወንድ በኩል ያለ ነው። አንዳንድ ጊዜ ደግሞ ከሴቶች ሴቶች የሰማሁት ምንድን ነው፣ ሲጨፍሩ ይጠቃቀሳሉ፣ ምልክት ስትወደው አንዱን። ይሄ ከሎሚ መወራወር በተጨማሪ በአይናቸው እዛ የሚጠቃቀሱት ወይም የሚገላለጹት አለ እና አንዱ አልሰማ ሲላት ቢነግሩት አይሰማ ቢጠቅሱት፣ አይ ይህማ ደንቆሮ በጉ አይደለም ወይ አለችው ይባላል። እንግዲህ በተለይ ሴቶች ገሮም የጥምቀት በዓል የወጣቶች የፍቅር መታያ ጊዜነቱን ተከትሎ የሚባሉት ስነ ቃላት እንግዲህ ጊዜ እያለፈ በመሄዱ በሚነገሩ ብቻ ናቸውና በጽሁፍ የተቀመጡበት በአሁን ያን ባህል መመርመር በሚፈልግ ንድ ወጣት መማር መቅሰም የሚፈልግ ሰው ሊያገኝ የሚችልበት ቦታና ጊዜ አለ? ኧረ የለም የለም፣ ብዙ ቦታ እንደዚህ አይነት የለም። እንዲህ የተቆራረጡ በመጽሔት በጋዜጣ የሚወጡ ውስን ነገሮች ነው ያሉት። ያውም የተወሰነ የአንድ አካባቢ አንዱ የሚያውቀውን አካባቢ አንዱ አንድ ያውም የተበጣጠሰ ስለሆነ በተለያየ ዘመን የተጻፉ በየጋዜጦች በየመጽሔቶቹ ይኖራሉ። ግን እንዲሁ ጠቅለል ብለው በመጽሐፍ መልክ የተጻፉ አላጋጠመኝም። የለም፣ በጣም በጣም ይቀራል። ምናልባት አሁን በየክልሉ የባህል ቢሮዎች ይህን ያዘጋጁ እንደሆነ የራሳቸውን አላውቅም። ግን እኔ በእኔ ባደረግኩት በየቦታው ስዞር እኔ ከገበሬዎቹ ከራሳቸው ነው ውጭ ነው የምቀዳው። በተረፈ ከጽሁፍ አላገኘሁም። እኔ በአቅሜ ይህን ሳጠራቅም አጠራቅማለሁ። የሁሉም ዓመት በዓላት ጊዜ ያሉትን ግጥሞች ባለፉት አስር አመታት ሳጠራቅም ቆይቻለሁ። ግን እንደዛ አይነት የተጻፈ ነገር አላጋጠም ካሳይን። እናመሰግናለን። ድንቅ ነው። ውብ ነገር ነው እኮ። የስነቃል ማስታወሻዎች ነው የሰጠን። እግዚአብሔር ይስጥልን አቶ ካሳይ። አድማጮች፣ ፕሮግራማችን ይቀጥላል። ለምሽቱ የመጨረሻ ቅንብር የተፈጥሮ አካባቢ ሳይንስ ሳይንስና ሕይወት ይቀጥላል። አዘጋጅና አቅራቢ ሰሎሞን አባተ ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትናንት ረቡዕ ጥር 13 2007 ዓ ም ተሰብስቦ በአየር ንብረት ለውጥ ጉዳይ ላይ ተነጋግሮ ነበር። ንግግሩን ያመጡት ለሴናተሮቹ የቀረቡላቸው በአንድ ወገን ባሉ ፖለቲከኞች የተፈጥሮውን አካባቢ ይጎዳሉ ተብለው የተፈረጁ ሌሎች ደግሞ አንድም አይጎዱም አሊያም ደግሞ ጥቅማቸው ይበልጣል ብለው በማመናቸው ምክንያት የተቀበሏቸው ፕሮጀክቶች ግንባታ ይፈቀድ ወይስ ይታገዱ በሚል የቀረቡ ሐሳቦች ናቸው። በዚህ ዩናይትድ ስቴትስ የሕግ አውጪ አካልና በሌላኛው ክንፍ በሕግ መምሪያው ውስጥ የአየር ንብረት ለውጥ የሚባል ክስተት እኮ የለም ብለው የሚያምኑ የሚሟገቱም ቁጥራቸው እጅግ የበዛ ነበር። እንዲያውም የማደናገሪያና የፈጠራ ወሬ ነው ብለው ነበር የሚያምኑት። ዛሬ ግን ይህ ታሪክ የተቀየረ ይመስላል። በሕግ መወሰኛው ምክር ቤት ውስጥ የአየር ንብረት ለውጥ የለም ብለው የሚያምኑ እንደራሴ ወይም ሴናተር ያሉት አንድ ብቻ ናቸው ዛሬ የኦክላሆማው ሪፐብሊካን ጂን ኢንኮፍ። አሁን የንግግሩ ይዘት ተቀይሯል። አብዛኞቹ ወይም ሙሉ በሙሉ ማለት ይቻላል፣ ለአንድ ፈሪ ሴናተሮቹ የአየር ንብረት ለውጥ መኖሩን አምነው ተቀብለዋል። አሁን ጥያቄው ያንን ለውጥ የሚያመጣው ምንድን ነው ነው። በትናንቱ ስብሰባቸው ድምፅ ከሰጡት 99 ሴናተሮች 49ኙ የሰው ልጅ የዕለት ተዕለት ተግባር የአየር ንብረት ለውጥ እንዲደረግ የሚፈጥረው አንዳች ጫና አያሳድርም ብለው ያምናሉ። አርባ ዘጠኙ ደግሞ የለም እኛ የምናደርገው ሁሉ በአካባቢያችን ላይ ጫና አለው፣ በተለይ ከምድር ከርስ እያወጣን የምናቃጥለው የተፈጥሮ ዘይት የተፈጥሮአችንን አካባቢ እየጎዳው ነው የሚል ጠንካራ እምነት አላቸው። ፕሬዚደንት ባራክ ኦባማ ከትናንት በስቲያ ማክሰኞ ጥር 12 207 ዓ ም ለተወካዮች ምክር ቤቱ ጥምር ጉባኤ ባደረጉት ዓመታዊው የሀገሪቱ ሁኔታ ወይም ስቴት ኦፍ ዘ ዩኒየን ንግግራቸው ላይ ረገጥ አድርገው ከተናገሩባቸው ቁም ነገሮች አንዱ ይኸው የአየር ንብረት ጉዳይ ነው። ፕሬዚደንቱ ይህችን ያለችንን ብቸኛ አንዲት ምድራችንን ሲሉ ነው የጠሯት ፕሬዚደንቱ እዚህ የሐሳባቸው መደምደሚያ ላይ የደረሱት ጠንክረው ከተነሱበት የአቋማቸው ጽናት ምክንያት ነው። no challenge no challenge poses a greater threat to future generations than climate change በመጪው ትውልዶች ላይ የአየር ንብረት ለውጥን ያህል የከበደ ስጋት ሊደቅን የሚችል ሌላ አንዳችም አንዳችም ፈተና የለም። ፕሬዚደንቱ ይህንን ይበሉ እንጂ ሌላው ብዙዎችን እያሳሰበ የመጣ ጉዳይ የሰው ልጅ ተግባር በአየር ንብረት ለውጥ ላይ ጉዳት አያሳድርም ያሉት አርባ ዘጠኝ ሴናተሮች ሁሉም የሪፐብሊካን ፓርቲው ሰዎች መሆናቸው ነው። አርባ አራት ዲሞክራቶች የለም ያሳድራል ብለው እንደሚያምኑ ተናግረዋል። አራት ሪፐብሊካን ሴናተሮችና አንድ በግል ያሸነፉ እንደራሴ ተቀላቅለዋቸዋል። የሰው ልጅ ተግባር በአካባቢው ለውጥ ላይ ጫና የለውም ብለው የሚያምኑ ሰዎች መኖራቸውን እንደሚያውቁ ኦባማ ለእንደራሴዎቹ ተናግረዋል። ይህንን የሚሉት ሳይንቲስቶች አይደሉም እያሉ መረጃዎችን ለማጣጣል የሚሞክሩ እንዳሉ አውቃለሁ። እኔም እኮ ሳይንቲስት አይደለሁም፣ ነገር ግን ብዙ ሸጋ ሳይንቲስቶችን አውቃለሁ። ናሳ ውስጥ የሚሰሩ ብሔራዊው የውቅያኖሶችና የከባቢ ተፈጥሮ አስተዳደር ኖዋ ውስጥ ያሉ በዓለም ምርጥ ዩኒቨርስቲዎች ውስጥ የሚመራመሩ ሳይንቲስቶችን አውቃለሁ። እናም የዓለማችን ምርጥ ሳይንቲስቶች ሁሉ የሚነግሩን የእኛ ሥራ የአየሩን ንብረት እየለወጠው መሆኑን ነው። በዚህ የአየር ንብረት ለውጥ ምክንያትም የዓለማችን ግለት እጅግ በፈጠነ ሁኔታ እየጨመረ መምጣቱን ፕሬዚደንቱ ጠቁመዋል። ፕሬዚደንቱ የሀገሪቱን ሁኔታ ሪፖርት ሲሰጡ ንግግራቸውን የጀመሩት እነሆ ምዕታ ዓመቱ ከገባ አስራ አምስት ዓመታት ተቆጠረ ብለው ነበረ። እናም ስለ ተፈጥሮ ሲናገሩ በተመዘገበው የሰው ልጅ ታሪክ ውስጥ ያለፈው 2014 ዓ ም እጅግ ሞቃቱ ዓመት ሆኖ አልፏል። በእርግጥ አንድ ዓመት የነገሮች አዝማሚያ ወይም የልማዱ መግለጫ ላይሆን ይችላል። ነገር ግን እኮ በታሪክ ውስጥ ከተመዘገቡት አስራ አምስት እጅግ ሞቃት የተባሉ ዓመታት አስራ አራቱ የሚገኙት በዚህ ምዕተ ዓመት የመጀመሪያዎቹ አስራ አምስት ዓመታት ጊዜ ላይ ነው። እናም መዘዙ ብዙ ነው። ፍጥነን መንቀሳቀስ ይጠበቅብናል። and if we don't act forcefully we'll continue to see በሙሉ ኃይል ካልተንቀሳቀስን የውቅያኖሶች ጠለል መጨመሩን ይቀጥላል። የተራዘመና ይበልጥ የጋሉ የሙቀት ሞገዶች፣ አደገኛ ድርቆችና ጎርፎች ይኖሩብናል። እነዚህም የበዛ መፈናቀል፣ ግጭቶችና በዓለም ዙሪያ ረሃብን ያበረቱብናል። ፕሬዚደንቱ የአደጋውን ስፋት ወደ እንደራሴዎቹ ቀረብ አድርገው ለማሳየት ሞክረዋል። የመከላከያ መስሪያ ቤታችን የአየር ንብረት ለውጥ ለብሔራዊ ደህንነታችን ስጋት ነው ብሏል። እናም በሚመጥነው ሁኔታ መንቀሳቀስ አለብን። የተወካዮች ምክር ቤቱ ጠረጴዛዎች ላይ እጅግ የበዙ ከአየር ንብረት ጋር ግንኙነት ያላቸው ሰፋፊና ግዙፍ የሚባሉ ፕሮጀክቶች አፍጥጠው ውሳኔ ይጠብቃሉ። ሴኔተሮቹ ትናንት የተነጋገሩባቸውንና ድምፅ የሰጡባቸውን ሶስቱን ጨምሮ ፕሬዚደንቱ ከእንደራሲዎቹ ጋር የተፋጠጡባቸውና የሚተናነቁባቸው አሉ። አንዱ ኪስቶን የሚባል ከካናዳ ተነስቶ ወደ ደቡባዊቱ የዩናይትድ ስቴትስ ግዛት ቴክሳስ የሚዘረጋ የድፍድፍ ዘይት ማስተላለፊያ መስመር ነው። ፕሬዚደንቱ እምቢ ብለዋል። ኮንግረሱ በተለይ ሪፐብሊካኑ ግን ፕሬዚደንቱን በዚህ አቋማቸው ያብጠለጥሏቸዋል። ለማንኛውም ይህንን ህግም ይሁን ሌላ አጽድቃችሁ ብታመጡልኝ ከዋይት ሀውስ በጤና አይወጡም ብለዋል ፕሬዚደንቱ ሙሉ ስልጣኔን ተጠቅሜ እገድላቸዋለሁ። That's why I will not let this Congress endanger the health of our children by turning back the clock on our efforts. I am determined... <laughs> በቅርቡ አውስትራሊያ የሃያዎቹን ከበርቴ ሀገሮች የዓመቱን ጉባኤ አስተናግዳ የነበረ ጊዜ ወደ ቻይና ጎራ ብለው የነበሩት ፕሬዚደንት ኦባማ የሁለቱን የዓለማችን ቀንደኛ በካይ ሀገሮች የተግባር እርምጃ ለዚሁ የተወካዮች ምክር ቤት አስታውቀዋል። ቤጂንግ ላይ ታሪካዊ አዋጅ አውጥተናል። ዩናይትድ ስቴትስ የተቃጠሉ ጋዞችን ወደ አየር መልቀቋን የምትቀንስበትን ፍጥነት በእጥፍ እናጠናክራለን። ቻይናም ብከላዋን ለመቀነስ ለመጀመሪያ ጊዜ ግዴታ ገብታለች። ሁለቱ የዓለም ግዙፍ ምጣኔ ሀብቶች በዚህ ጉዳይ በማበራቸው ምክንያት ደግሞ ሌሎች አገሮች ፈለጋችንን መከተል ጀምረዋል። እናም ይህችን ያለችንን አንዲቷን ምድራችን ከአደጋ ለመጠበቅ ዓለም ተስፋ ሰንቋል። ፕሬዚደንቱ ሕግ ሆነው እንዲወጡ የሚፈልጓቸው የአሜሪካ ልጅ የሆኑ ሐሳቦች ከዚህ ቀደም በምክር ቤቱ ሲደነቃቀፉ በተደጋጋሚ ተስተውሏል። በዚህ በያዝነው ዓመት ማብቂያ ላይ መጪው ታህሳስ የተባበሩት መንግሥታት ድርጅት የአየር ንብረት ለውጥ ጉባኤ ማዕቀፍ መርሃ ግብር ዩኤንኤፍሲሲሲ የሚያስተናግደው ሃያ አንደኛው የወገኖች ጉባኤ ሲኦፒ ሃያ አንድ ተብሎም ይጠራል። ፈረንሳይ ዋና ከተማ ፓሪስ ላይ ይካሄዳል። ያ ጉባኤ ታዲያ ኃይሉ የዛሬ ሦስት ዓመት አካባቢ በአውሮፓውያኑ የዘመን አቆጣጠር በ2012 ዓ.ም ምረት ያበቃው የኪዮቶ ስምምነትን የሚተካ በተለየ ሁኔታ ግን የአስገዳጅነትና የሕግ አቅም ይኖረዋል ተብሎ ተስፋ የተጣለበት ዓለም አቀፍ ውል ያወጣል ተብሎ በታላቅ ጉጉት እየተጠበቀ ነው። የጊዜያችንን ሁኔታ የአንዲቷንና ብቸኛ ምድራችንን ጤና በተመለከተ ማብራሪያ እንዲሰጡን ደግሞም የፕሬዚደንት ባራክ ኦባማንም ንግግር እንዲተቹ ካናዳ የሚገኘው ዩኒቨርሲቲ ኦፍ ካልጋሪ ፕሮፌሰር እንዲሁም የምርቶች ሂደት ከአነሳሳቸው እስከ ፍጻሜያቸው ያለውን ውደትና ከተፈጥሮ አካባቢ ጋር ያለውን ግንኙነት የሚከታተል ምርምር ላይፍ ሳይክል አሴስመንት ሊቀ መንበር የሆኑትን ዶክተር ጌታቸው አሰፋን ጋብዣለሁ። ዶክተር ጌታቸው ሳይንቲስት ናቸው፣ በዚህ ምርምር ላይ የተሰለፉ ቅድም ፕሬዚደንት ኦባማ ካነሷቸው ሳይንቲስቶች አንዱ ናቸው በዚህ ጉዳይ ላይ ከሚሰሩ። ዶክተር ጌታቸው አሰፋ ጤና ይስጥልኝ እንደምን አመሹ። የተከበራችሁ አድማጮች ከዶክተር ጌታቸው አሰፋ ጋር ያደረግነው ውይይት የእሳቸው ትችት ይቀጥላል። ከነገ ወዲያ ቅዳሜ ሙሉን ውይይታችንን ይዘንላችሁ እንመለሳለን። አሁን ከእናንተ አስተያየቶች ጥቂቱን እናሰማችሁ። ሄሎ ሰላም፣ አንድ አስተያየታለን ጥምቀት ሲሆን መውሊድ፣ ዒድ ሲሆን በዚህ አካባቢ ካሉት የሃይማኖት ላይክ እንደ ማርያም ፈርስት፣ ሂጅራ ፋውንዴሽን፣ ሰላም ፋውንዴሽን ደውላችሁ አስተያየትና አንዳንድ ትምህርት ትን ብትሉኝ ጥሩ ነው። ቴንኪው አመሰግናለሁ። ዜዎች እንዲ ናችሁ እንኳን ለጥምቀት አደረሳችሁ። ሀገራችን ላይ ያየሁት ትናንትና በጣም ደስ የሚል ነው። ህዝቡ የወጣው መንግስትን ደስ ለማሰኘት ወይንም ጳጳሱን ደስ ለማሰኘት ሳይሆን የሃይማኖቱ ምን ያህል እንደምቀናው መሆኑን ለማሳየት እንጂ የነሱ አለም አላለማለን አላለም ብለው አይደለም የወጡት። መንግስት ግን እንደዚህ ነው እንደዚህ ነው እያለ ቤተ ክህነትም እንደዚህ እያለ ቤተ ክህነት ለምንድን ነው የሚያጓበድዱት? ሲሶ መንግስት እኮ አላት። ሲሶ መንግስት ያላት በሀይለ ስላሴ በሀይለ ስላሴ ጊዜ አላት። ተደርግ ጀምሮ ያለውን ባላውቅም ሲሶ መንግስት አላት። የተከበረች ናት ቤተ ክህነት። ባባሴ ሲናገሩ የሰማሁትንም ሰምቻለሁ። ልቦና ይስጣቸው። ይመስላል ሰማ እግዚአብሔር አሉላ አዳነች ስታየ ከምጊ ታየ ስዝተወዳቸው እንኳን ለጥምቀት አደረሳችሁ። ለኢትዮጵያ ህዝብን ለኤርትራ ህዝብ እንኳን አደረሰው እያልኩ የኤርትራ ህዝብ ወደ እናንተ ወደ ኢትዮጵያ ለመሸሽ በቦርደር ላይ በመትረየስ እየተገደለ እያለቀ ነው። መሬቱ ተወስደዋል። ተቀጥሮ የሚሰራው ሆቴል ግልጋሎት ተብሎ ደመወዝ የለውም። ሱቁ በሻእቢያ ነው! ሌላ ይቅር። በባህላችን ልጃገረዶች ሲጋቡ በድንግልናቸው ነው የሚጋቡት። አሁን ግን ይሄን ቀርቶ ድንግልናቸው ሳዋ ነው የሚያጠፉት። በዚህ ላይ ከትዳር ሁሉም ርቆ ይገኛሉ። እኛ ኤርትራኖች በሻቢያ ወያነ የሻቢያ ጎን ሆኖ ኤርትራን አጥፉታታል። እኔ ለመንግስት ኃይለማርያም የምደግፈው አንዲት አለኝ አንድ ዘንድ የሚሉት ቃል ስን ደግፋል ሌላው የሚሰሩት ስራ አልደግፋቸው። እና የኤርትራ ህዝብ ህዝባችሁ ነው፣ እና ለኤርትራ ህዝብ ጸሎት እንድታርጉለት፣ እንድታግዙት በተቻላችሁ እማጸናለሁ። ቴንኪዮ አመሰግናለሁ። እኛም አድማጮቻችን እናመሰግናለን። አጭር ዜና አለን። የየመኑ ፕሬዚዳንት አብድ ራቡ ማንሱር ሀዲ ስልጣናቸውን እንደለቀቁ ዋሽንግተን የሚገኘው አፈቀላጤ አስታውቋል። ይህ የሆነው በፕሬዝዳንቱና በሁቲ አማጽያን መካከል ከተካሄደው የፖለቲካ ፍጥጫና ትንቅንቅ በኋላ ነው። ጠቅላላው የየመን ካቢኔም የስንብት ደብዳቤውን ማቅረቡ ታውቋል። ከሶማሊያ ይፋ በሆኑ ዘገባዎች መሰረት ማዕከላዊ ሞቃዲሾ ውስጥ የሚገኝ አንድ ሆቴል ኢላማ የተደረገበት የመኪና ውስጥ ቦምብ ፍንዳታ ደረሰ። የአይን ምስክሮች እንደገለጡት ፍንዳታው በትክክል የደረሰው ለፕሬዝዳንት መኖሪያ ቤት ቅርብ በሆነ ሆቴል ነው። ያ ሆቴል የተዚቀደም የኢጋድ የሚኒስትሮች ጉባኤን ያስተናገደ ነበረ። ኮንጎ ዲሞክራቲክ ሪፐብሊክ ውስጥ በዚህ ሳምንት በተካሄደ ህዝባዊ አመፅ ከአርባ ሁለት ሰዎች በላይ መሞታቸው ታወቀ። ምዕራብ አፍሪካ ውስጥ አዲስ የኢቦላ በሽተኛ ቁጥር ካለፈው ሳምንት ወዲህ በአስደናቂ ሁኔታ አሽቆልቁሏል። ዜና አበቃ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ቴክኒሻኑ ኬት ሆምስ በስቱዲዮ ፕሮግራሙን ይመራልን ቴሌ ላይምባክ እንዲሁም በምሽቱ ፕሮግራሟን አዘጋጅ ትታበላቸውና በሌሎችም በሌሎችን ባልደረቦቻችን ስለምንሰናበታችሁ እኔ ሰሎሞን አባት ና አዲሱ አበበንን አምራችሁን ስለቆያችሁ እናመሰግናለን። የተከበራችሁ አድማጮች የትግርኛ ዝግጅት ይቀጥላል። ከኛ በኩል ይቀጥሎ በእኛ በኩል ደና አደሩ። Be away.